Voice of America. ህዳር 8 እና 9 በአዲስ አበባ ለሚካሄደው 11ኛው የአፍሪካ መሪዎች አስቸኳይ ጉባኤ ዝግጅቶች እየተጠናቀቁ መሆናቸውን የውጭ ጉዳይ ሚኒስቴር አስታወቀ። ጉባኤው በተለይም በአፍሪካ ሕብረት ተቋማዊ ማሻሻያ ላይ እንደሚያተኩር ይጠበቃል። እስክንድር ፍሬው ዘገባ ልኮልናል። የኢትዮጵያ የውጭ ጉዳይ ሚኒስቴር ዛሬ የሰጠው መግለጫ ካተኮረባቸው ጉዳዮች አንዱ ከአንድ ሳምንት ብዙም ባልበለጠ ጊዜ የሚጀመረው የአፍሪካ አገራት መሪዎች አስቸኳይ ጉባኤ ነው። የውጭ ጉዳይ ሚኒስቴር ቃል አቀባይ መለስ አለም ለጋዜጠኞች እንዳሉት ጉባኤው ህዳር ስምንት እና ዘጠኝ በአዲስ አበባ ይካሄዳል። የጉባኤውን ዝግጅት በተመለከተ ማብራሪያ ሰጥተዋል። የፌዴራል የውጭ ጉዳይ ሚኒስቴር የሚመራው የሚያስተባብረው ሰላሳ የመንግስት ተቋማት ያሉበት ኮሚቴ ስራውን አጠናቅቋል። ይህ የመሪዎች ስብሰባ የሚያተኩረው በአፍሪካ ህብረት የሪፎርም ጉዳይ ላይ ነው የማሻሻያ ጉዳይ ነው ይሄ አጀንዳ የሩዋንዳው ፕሬዝዳንት ፖል ካጋሚ ሲመሩት የነበረ ነው በዚህ ስብሰባ ላይ 45 መሪዎች ይሳተፋሉ ብለን እንጠብቃለን ብዙዎቹ ማረጋገጫ ሰጥተውናል ይሄ ስብሰባ የተሳካ እንዲሆን የኢትዮጵያ ህዝብ የአዲስ አበባ ነዋሪዎች የተለመደ የእንግዳ ተቀባይነት አስተናጋጅነት ታሪካቸውን እንዲ ደግሞ ጥሪ እናቀርባለን። ጉባኤው ከአፍሪካ ህብረት ተቋማዊ ማሻሻያ በተጨማሪ በአህጉራዊና በህብረቱ ሌሎች ጉዳዮች ላይ እንደሚመክርም መረጃዎች አመለክታሉ። የአፍሪካ ህብረት ያወጣቸው መረጃዎች እንደሚያመለክቱት የህብረቱ የእርስ በርስ መገማገሚያ ስልት፣ የአፍሪካ የሰብአዊና የህዝቦች መብት ፍርድ ቤት እንደዚሁም የፓን አፍሪካ ፓርላማ መጠናከር ጉዳይ የጉባኤው ሌሎች ትኩረቶች ናቸው። የኢትዮጵያ የውጭ ጉዳይ ሚኒስቴር ቃል አቀባይ አቶ መለስ አለም በዛሬው ጋዜጣዊ መግለጫ ያተኮሩበት ሌላው ነጥብ በመስሪያ ቤታቸው እየተሰጠ ያለው የስራ ኃላፊዎች ሹመትና እየተደረገ ያለው ማሻሻያ ነው። የውጭ ጉዳይ ሚኒስቴር የአገሪቱን ብሔራዊ ጥቅም ለማስጠበቅ አዲስ አደረጃጀትና ቁመና እንዲኖረው የማሻሻያ ስራ እየተሰራ መሆኑን ነው የጠቀሱት። የማሻሻያ ስራው ያተኮረው ደግሞ በአደረጃጀትና መዋቅር፣ በሰው ኃይል ምደባና ስምሪት፣ እንደዚሁም በመሰረተ ልማትና የአቅም ግንባታ ላይ መሆኑንም አመልክተዋል። በመዋቅር ማሻሻያው ከተካተቱ ነጥቦች ውስጥም እየተወሰኑትን ጠቃቅሰዋል። በመዋቅር ማሻሻያ ውስጥ አዲስ ከሆኑት ጉዳዮች አንዱ የቋሚ ተጠሪ የሚል አዲስ አደረጃጀት አለ። ይሄ የቋሚ ተጠሪ አዲስ አደረጃጀት የመስሪያ ቤቱን የዕለት ተዕለት ስራ ይመራል፣ ያስተባብራል፣ ውሳኔ ያሳልፋል። ሌላው ከፍተኛ የመስሪያ ቤቱ አመራር፣ ሚኒስትሩ እና ሚኒስትር ዴታዎቹ በቁልፍ የሆኑ የፖሊሲ ጉዳዮች ላይ እንዲያተኩሩ ይሆናል። ተጨማሪ የ31 ከፍተኛ አመራሮች ምደባም ተካሂዷል። አቶ መለስ አንደኛው ነው። እንኳን ደስ ያላችሁ እንኳን ደስ ያለን። የውጭ ጉዳይ ሚኒስቴር የቃል አቀባይ ጽህፈት ቤትን እንደገና የማደራጀት ስራ እየተሰራ ነው። የራሱ ስቱዲዮ እንዲኖረው ስራ ተጀምሯል። የራሱ ብሪፊንግ ሩም እንዲኖረው ያደርጋል ከእናንተ ጋር ለመስራት ዴዲኬትድ የሆኑ የውጭ ግንኙነት ኮረስፖንደንት እንዲኖሩት ለማድረግ ይፈልጋል። የመዋቅር ማሻሻያውን አዲስ የሚያደርገው አንድ ሶስተኛው በአዲስ ኃይል የተገነባ ነው። ኢትዮጵያ 65 እስከ 70 በመቶ ወጣት ነው ካል ይህንን ወጣት የማይወክል የማያሳይ የመዋቅር ማሻሻያ ትርጉም የለውም። ስለዚህ አንድ ሶስተኛ የሚሆነው ወጣት አሊያም ሽግግር ላይ ያለን ሰዎች ን የውጭ ጉዳይ ሚኒስቴር ቃል አቀባይ አቶ መለስ አለም በዛሬው መግለጫ ከጋዜጠኞች ለተነሱ ልዩ ልዩ ጥያቄዎች ምላሽ ሰጥተዋል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ